በመስከረም አዲስ አበባ ውስጥ በአደባባይ የሚከበሩ በዓላት ህብረተሰቡን ከኮሮና ቫይረስ ለመጠበቅ በሚያስችል ሁኔታ እንዲከናወኑ ምክትል ከንቲባ አዳነች አቤቤ አሳስበዋል። የመስቀል አደባባይ ግንባታ ስራ ለመስቀል ስለሚደርስ በዓሉ በተለመደው ቦታ እንደሚከበርም ተናግረዋል። በሌላ በኩል ከንቲባዋ ለሆራ ፊንፊኔ የእሬቻ በዓል ማክበሪያ ስፍራ የይዞታ ማረጋገጫ ካርታ ለአባ ገዳዎች ያስረክበዋል አስረክበዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የአዲስ አበባ ምክትል ከንቲባ አዳነች አቤቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክቷል። መጪው የመስቀል ደመራ በዓል አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አቤቤ በዚሁ ስነ ስርዓት ላይ ተናግረዋል። በአሁኑ ሰዓት በኮሮና ቫይረስ ተግዳሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ብዙ ከዚህ በፊት ሲያከብር በነበረው ሁኔታ እያከበር ነው አይደለም ብዙ በዓሎች አልፈዋል ከመጋቢት ወዲህ በአደባባይ ላይ ሲከበሩ አልነበረም። መመቀል በዓልም ብዙ ወጥቶ በአደባባይ የሚያከብርበት በዓል ነው ማለት አይደለም። መመቀል እዚህ ጋር እናዘጋጃለን ስንል መመቀልም እሬቻም ከፊታችን የሚጠብቁን በዓላት ናቸው። በዓላቶቹ ሀገራዊ ትልልቅ ፋይዳ አላቸው ለቱሪዝምም በዩኒስኮ የተመዘገቡበት ሁኔታ ስላለ ጭምር እነኝም በዓላቶች ሥርዓታቸው መፈጸም አለበት። በሃይማኖት አባቶችና በአባ ገዳዎች ሥርዓታቸው መፈጸም አለበት። እነሱ በሚወስኑት እቺ ቦታ ማስተናገድ በምችለው የተወሰነ ቁጥር ሰው ብቻ ይዞ ከዚህ ውጭ ችግሩ የጋራችን ነው። የከተማችን ነዋሪዎች ሊረዱም ይገባል። የአካባቢ ውስጥ ሊረዱም ይገባል። ግንባታው ትልቅ ሀገራዊ ፋይዳ ያለ መሆኑን የተናገሩት ምክትል ከንቲባ አዳነች አቤቤ የከተማውን ገጽታ በመገንባት ረገድም ትልቅ አስተዋጽኦ ያበረክታል ብለዋል። ፕሮጀክቱ እጅግ በጣም ዘመናዊ የሆነ ፓርኪንግ አንድ ሺ አራት መቶ ተሽከርካሪዎችን ማቆም የሚችል ምድር ውስጥ የተሰራ ወደ ሁለት ሺ የሚሆኑ ዛፎች እዚህ አካባቢ ላይ እንዲኖሩ ይደረጋል። መቶ ያህል ዛፎች የሚንቀሳቀሱ በዘመናዊ ሁኔታ የተሰሩ ዛፎች ናቸው። በተጨማሪ ከዚህ በፊት አገልግሎት ሰጥ የነበረው ደረጃው በነበረበት ሁኔታ ነው የሚመለሰው ና የሚሰራው ይህን ሁሉ አገልግሎት ሰጥቶ በእንደዚህ አይነት ሁኔታ ተሰርቶ ከላይ ያለው መሬት እንደምታውቅ ወደነበረ આર ભાઈ એટલે ઓછું કોશિશા ખવાની લાગેલું የሚያስፈልጉ ሱቆች ያሉት በተጨማሪ እንደምናውቀው በየአደባባዮቻችን በምንወጣበት ሰዓት መጸዳጃዎች የሉት ለንጽህና እጅግ አስቸጋሪ የሆነ አሁን ወደ ሁለት መቶ ያህል መጸዳጃ ቤቶችን ጭምር ይኖሩታል። እዚህ መቶ የተለያዩ ህዝባዊ በዓል፣ ሃይማኖታዊ በዓል፣ ሀገራዊ በዓሎች በሚከበሩበት ሰዓት ሱቆች አሉ። ውበቱን ለመጨመር ዛፎች አሉ። በተጨማሪ ደግሞ ምቹ እንዲሆንላቸው የተደረገበት ሁኔታ ነው ያለው ስፍራው የመስቀል ደመራ በዓልን ማክበር በሚያስችል መልኩ ተዘጋጅቶ ማየታቸው ያላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁሕ ቅዱስ አቡነ ማትያስ ተናግረዋል። በተመሳሳይ መስከረም 23 2013 ዓ ም በአዲስ አበባ የሚከበረው የእሬቻ በዓል አባገዳዎች የማክበሪያ ስፍሪያ ተረክቧል። የኦሮሞ ሕዝብ ጭጋጋማውን የክረምት ወቅት አልፎ ወደ ብርሃን ላሸጋገረው ፈጣሪ ምስጋና የሚያቀርብበት የእሬቻ በዓል በዚህ ዓመት በአዲስ አበባ ከተማ መስከረም 23 ቀን ይከበራል። የእሬቻ በዓል ማክበሪያ ስፍራ ካርታውን ያስረከቡት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ስፍራው ቀደም ሲል የእሬቻ በዓል የሚከበርበት ቦታ መሆኑ በመረጋገጡ የማረጋገጫ ሰነድ መሰጠቱን ተናግረዋል። የእሬቻ በዓል የአብሮነትና የሰላም እሴት መሆኑን ምክትል ካንቲባው ተናግረዋል። እንግዲህ እሬቻ በዓልን በምናከብርበት ሰዓት፣ መስቀልንም በምናከብርበት ሰዓት ትልቅ ሀገራዊ ፋይዳ ያለው የህዝብ በዓል ነው። እሬቻ ሰላም ነው። እሬቻ ፍቅር ነው። እሬቻ አብሮ መኖር ነው፣ አብሮነት ነው። ይህንን የህዝብ ባህል ህዝባችን ውስጥ ማስረጽ ይኖርብናል። ህዝባችን ውስጥ ደግሞ በምንልበት ሰዓት የኦሮሞ ህዝብ ባህል ብቻ ሳይሆን በሰላም፣ በአንድነት፣ በአብሮነት፣ በፍቅር ሌሎችንም የራስ አድርጎ በማቀፍ ያ የነበረው የጥንት ዛሬ ሲተገበር ያለ በተለያየ መንገድ ግን ይህንን እሴት እንዲሸረሸር እየተደረገ ያለበትን ሁኔታ ጭምር እሱን በደንብ መቀነስና እሴቱን ደግሞ ከፍ ማድረግ በሚቻልበት ደረጃ ማከበር ስላለበት አንድ በዓል ዝም ብሎ የማክበር ስርዓት አይደለም። ይህንን እሴት ከፍ የማድረግ ነው። ህዝባችን መካከል እሴቱ እንዲታወቅ የፍቅር የሰላም የአንድነት የአብሮነት በዓል መሆኑን ማሳያም ነው። ስለዚህ በዚህ በዓል ላይ እዚህ ቦታ ላይ ይከበራል ብለን ይህንን ሰነድ ርክክብ በምናደርግበት ሰዓት አባ ገዳዎች የሚወስኗቸው የተወሰነ ቁጥር ስርዓቱ ብቻ እንዳይቀር የተወሰነ ቁጥር ያለው ማህበረሰብ እዚህ ጋር መጥቶ በነሱ በሚሰጡት በሚያዘጋጁት በነሱ በኩል በሚዘጋጀው ባጅ ብቻ የሚከበር ነው የሚሆነው። ምንም እንኳን በዓሉ በጋራ የሚከበር ቢሆንም በኮቪድ-19 ወረርሽኝ ምክንያት የዘንድሮው በተወሰኑ ሰዎች ብቻ እንደሚከበር የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሳ ገልጿል። በዚህ አመት እንደ በፊቱ በሚሊዮኖች ተሰብስበን ሬቻ በዓልን ማክበር አንችልም። ባለንበት ችግር ምክንያት የኮሮና ወረርሽኝ በሀገራችን እየተስፋፋ ህይወትን የቀጠፈ ባለበት ህዝብን እዚህ ሰብስቦ በሚሊዮኖች ህዝብን ሰብስቦ በሽታው ወደ ገጠሩ የሀገራችን አካባቢ እንዳይስፋፋ ለማድረግ አባገዳዎች ውሳኔ አስተላልፈዋል። በጥቂት ሰዎች ከሁሉም ወዳዎች የተወከሉ በተወካዮች በዓሉ እንዲከበር ታስቦ እንዲሁል ሌሎቹ ደግሞ በየአካባቢያቸው በተለያዩ ተግባራት አክብሮ እንዲያልፉ መልእክታቸውን አስተላልፈዋል ውሳኔ ወስነዋል። በዚሁ መሰረት ኦሮሞ ህዝብም ባለበት በዓሉን አስቦ እንዲሁል ጥሪያችንን እያስተላለፍን በዓሉ የሰላም፣ የፍቅር፣ የአንድነት፣ የእርቅ እንዲሆንልን ምኞታችንን ገልጻለን። በስነ ስርዓቱ ላይ የተገኙት አባገዳዎችና ሀደ ሲቄዎች አስተዳደሩ እሴቱ እንዲጎለብት ለበዓሉ ቋሚ ማክበሪያ ቦታ የማረጋገጫ ሰነድ በመስጠቱ አመዝግነዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ።